የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ጤና ይስጥልኝ እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ሐምሌ 25 2013 ዓ ም የጋቢና ቪኦኤ መሰናዶ ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ሳስተናግዳችሁ እቆያለሁ። ለዛሬ በእሁድ ምሽት እንደተለመደ ሁሉ በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ተደግመው ቢሰሙ መልካም ነው ካልናቸው ውስጥ እናስደምጣችኋለን። አብራችሁን ሁኑ። ባለፈው ግንቦት ወር ላይ በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኖረው ዘረኝነት ዙሪያ የሚደረጉ ውይይቶችንና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንዳዲስ ቀስቅሷል። በአሜሪካ ሀገር የሚኖሩ አንድ መቶ ሰላሳ ኢትዮጵያውያንም በጥቁሮች ላይ የሚደርስ የዘር ጭቆናን ለማስቆም ብቻ መፍትሄው በኢኮኖሚ ራስ መቻለው በሚል ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁመዋል ድርጅቱ የመጀመሪያ የሙከራ ስራውን ኢትዮጵያ ለመጀመር ፐርፐዝ ብላክ ኢትዮጵያ የሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከአንድ ሺ በላይ ችርቻሮ መሸጫ ሱፐር ማርኬቶች ለመገንባት እየተንቀሳቀሰ ይገኛል። እንዲሁም ከመቶ ሺ በላይ የሚሆኑ ወጣቶችም የስራ እድል ይፈጥራል። ስመኝሽ የቆየ ከፕሮጀክቱ ስራ አስፈጻሚ የቀድሞው የዩኒቲ ዩኒቨርሲቲ ባለቤት ዶክተር ፍስሐ እሸቱ ጋር ከሳምንታት በፊት ቆይታ አድርጋ ነበር። ቀጥሎ ይቀርባል። እንግዲህ ዶክተር ፍስሐ እሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲን ነው። ምን ያክል አመት ሆነ ከዩኒቲ ጋር ከተለያያችሁ? ከዩኒቲ ጋር ከተለያየን በአጠቃላይ አስራ አራት አመት ሆነኝ ማለት ነው። ዳስቲ ነው ወይ? አራት ዓመት ረጅም ጊዜ ነው። ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህ እና ደግሞም አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል። እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል? ዩኒቲ እንግዲህ እንዳልሽው ብዙ የሚያስደስትህ የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ ፈርቀዳጅ መሆኑ ብዙ አዳዲስ ነገሮችን መጀመሩ በኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራ እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም ያደረገው አስተዋጽኦ የሚያስደስት ነገር ያለው የሚያስቆ ከአስራ አራት ዓመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ ዓለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከው ና በተለይ ደግሞ በጥቁሮች ሕዝቦች ላይ የሚደርሰው የዘር መድሎ የወለደው ሀሳብ እንደሆነ ከደረገጻችሁ ላይ ይቻለሁ ና እስኪ ስለ አጀማመሩ ና ስለ ዓላማው ጥቂት በለን። ይሄ አሜሪካን ስትኖሪ ታውቂዋለች። ምክሮች በአጠቃላይ ገጽታ አሜሪካ ውስጥ ያለው፣ ከዛም ባሻገር ደግሞ ጥቁር መሆን ብቻ ሳይሆን እንደ ኢሚግራንትም ከውጪ መጣም ጥቁር መሆን በእኛ ላይም ያለውን ተጽዕኖ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል አሁን ራሱ ከኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ከነጮች በጣም በባሰ ሶስት እና አራት እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆነው ሁላችንም ማየ የምታውቂው ነው እና በአጠቃላይ የጥቁሩ ማህበረሰብ ከ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው በኢኮኖሚ ዙሪያ ላይ ያለው የተጽዕኖ ፈጣሪነት ከዛም አልፎ ደግሞ ዘረኛቱም መከበሩም you know uh, we ሆነ ጫና ምክንያት ጥቁሮች በአጠቃላይ ድህነትን ማክሰብት አርገነዋል። ድሀነን የሚለው በቃ ደሃዎች ናቸው የላቸውም የሚለው ኮንሰፕት አመለካከት ሪሊ ሰርሶ በቃ ሁሉ ነገር ሲመጣ እኛ የለንም የሚለ አይነት አመለካከት መጥቷል። እና ድህነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ደሃ አይደለም አሜሪካ ውስጥ ብቻ ወደ አንድ ነጥብ አንድ ትሪሊየን ዳላር ስፔንድ የሚያደርግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ውስጥ ኦፕ ቴን ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ ሊሻ አንድ ነጥብ ሶስት ቢሊየን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካን ነው በምንመለከትበት ጊዜ ከማናቸውም የሚሻል እንጂ ከማንም ያነሰ ሪሶርስ አለም ያለን ይህን ሁሉ ሲይዘን ይልቅ ይልቅ የድህነትን አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጠን ማምጣት እንችላለን፣ የሚል ሀሳብ ነው ብላክ ኢኮኖሚ ኤክስለንስ የወለደው። በግብ ደረጃ አራት ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው። እና አራቱ ጎብግቦች በሚቀጥሉት አስራ አምስት ዓመታት አንድ ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት፣ በሚቀጥለው አስር ዓመት ውስጥ አንድ ሚሊዮን ብላክ ሚሊየነሮችን መፍጠር፣ በሚቀጥሉት አስራ አምስት ዓመታት ውስጥ አንድ ቶ አምስት ትሪሊዮን ያለው የዳረ ሀብት የጥቁር ሀብቶችን መፍጠር ከዛም ባሻገር ደግሞ በዓለም ትልቁ የሆነን የትኩሮች ሚዲያ ኦርጋናይዜሽን አስር ዓመታት ውስጥ ማቋቋም ናቸው። እና እነዚህ ለመስራት የተቋቋመው ብላ ኢኮኖሚክስ ኢኮኖሚክስለ ይህንን ትልቅ ዓላማ እንዳልከው በዓለም ዙሪያ ያሉ ጥቁር ህዝቦችን የሚነካ ፕሮጀክት ነው። ግን አውርዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁት እና ፐርፐስ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው። ወደ ኢትዮጵያ እየሄድከው በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክትን የያዛችሁት እና እንዴት ነው ኢትዮጵያን የመረጣችሁት? ኢትዮጵያ ላይ እንቅስቃሴውን እንጀምር ስንል የራሱ ቅድም ከነገር ነጥቦች ጋር የተገናኘ ነው እና አንዱ ትልቁ ግላገባችን የምንሰራቸው ፕሮጀክቶች ውስጥ በሚቀጥሉት አስራ አምስት አመታት አንድ ቢሊዮን የሚሆን ጥቁሩን ህዝብ ኢምፓክት ማድረግ አለብን ብለን የተነሳ ነው አደለም? አብዛኛ ጥቁር ህዝብ የሚኖረው አፍሪካ ነው። አፍሪካ ውስጥ ገጠር ውስጥ ነው አደለም? እና ሰባና እስከ ሰባ አምስት በመቶ የሚኖረው የጥቁር ህዝብ በአጠቃላይ በአፍሪካ ገጠር ውስጥ የሚኖር ስለሆነ ይህንን ሂደት ወደድንም ጠላንም እኛ ይህንን ግብታ ብለን ከተነሳ መጀማሪዎችን የሚሆነው አፍሪካ ውስጥ ያለው ገጠር ማህበረሰብ ነው ማለት ነው። ስለዚህ ግብርናና ከግብርና ጋር በተገናኘ ግንኙነት ያለውን ማህበረሰብ ነው የሚሆነው ማለት ነው። ስለዚህ ሳንወድ በግዳችን ባስቀመጥነው ግብ መሰረት ወደ አፍሪካ ገባን። አፍሪካ ከገባን በኋላ እንግዲህ ያው ሞዴላችን እኛ ቴክኖሎጂ ብዙ ጊዜ ሰዎችን እንግዲህ ፐርፐዝ ብላክ ስ ብላክ ኢኮሜርስ ብሎ ብቻ ያስባሉ። እኛ እንግዲህ አብዛኛው አንዳንድ ችግሮች ነበሩ እና ኢትዮጵያ ውስጥ ለመግባት አስቸጋሪ ነው፣ ለምን ሌሎች አፍሪካ ሀገሮች ውስጥ አንሄድም የሚል አንድ ሀሳብ ነበር፣ ግሩፕ ነበር። ሌላኛው ግን ግሩፕ ደግሞ ይሄ ታሪካዊ ሂደት ነው። ምንም ማንንም፣ ምንም ይህ የጥቁር ህዝብን ዕጣ ፋንታ፣ የጥቁር ህዝብን ክብር የማስመለስ የጥቁር ህዝብን በኢኮኖሚ እንደገና መልሶ ባለምነት፣ ተጽዕኖ ፈጣሪነት ለማምጣት የሚደረግ የታሪክ አጋጣሚና ሂደት ክስተት አሳልፈን ለማንም ሰውነታችንን ሞክረውና እዛ የማይሳካ ከሆነ ወደ ፊት ሂደት የምናየው ይሆናል። ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚና ይሄ ለማንም አሳልፈን መስጠት አያስፈልግብንም። የመጨረሻ ላይ ይህን የታሪክ አጋጣሚ ለሌላ ሀገር ላለማሳለፍ ብለን ወደ ኢትዮጵያ ይዘን የገባነው ፕሮጀክት የዚህ ስብስብ ሁላችሁም ኢትዮጵያውያኖች ናችሁ። ምናልባት የሌሎች ሀገሮች ድምፅ ነበረበት። ኢትዮጵያውያን ወደ መቶ ሰላሳ አምስት የምንጠጋ ኢትዮጵያን በዚህ ከዛ ባሻል ከተማ ፐርፐዝ ብላክ ኢትዮጵያን ዲዛይን ስንገባ ወደዚህ ወደ ኢትዮጵያ አንድ መቶ ስምንት የሚጠጉ ሙሉ በሙሉ ኢትዮጵያን ፋውንደሮች ናቸው። የፐርፐዝ ብላክ ኢትዮጵያን የሚያቆቆም አበከም ለደ ገሬን አሁን አታሁም ¡Ancielir, cariño! ¡Vete, vete, vete, no! ዜና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስላላችሁ እናመሰግናለን። ከሙዚቃው በፊት የቀድሞ የዩኒቲ ዩኒቨርሲቲ ባለቤትና የአሁኑ የብላክ ኢኮኖሚ ኤክሰለንስ ድርጅት ስራ አስፈጻሚ ዶክተር ፍስሃ እሸቱ ጋር ባልደረባችን ስመኝሽ የቆየ ያደረገችው ቆይታ ይቀጥላል። እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው የኢንተርኔት ሁኔታ። ደግሞ ያለውም ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታል እና ይህን ያሰባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ? ያ እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ በይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም በጣም አናሳው አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ለተወሰነ ጊዜ እስከ ባጭር ጊዜ በኛ በሚታይ እይታ የተወሰነ ክፍሉ ነው። ግን ከገበሬው ጋር የሚሰሩ ብዙ ፕሮጀክቶች አሉ። በአግሮ ፕሮሴሲንግ ላይ ስሰሰ ፕሮጀክት አለ። በኢኮሜርሱ ላይ ኢኮሜርሱ ስንል ደግሞ ምን መሰለች፣ እኛ ሃይብሪድ ሲስተም ይሉት አለ ዝ ኢንተርኔት ላይ ብቻ ዲፔንድ የሚያደርገውን ኢኮሜርስ አደለም እያደረግ ነው። በውስጥ ኢኮሜርስ እና ስልክ ደውሎም ያለ ኢንተርኔት እነዚህ ሱፐር ማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት ወይም የተለያዩ ያሰባችኋቸው ቦታዎች አሉ? በመላው ኢትዮጵያ ነው የሚከፈቱት። አምስት ሱፐር ማርኬቶ ሃይፐር ማርኬቶቹ በውዝ ለኢትዮጵያ ና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነው ግን አስር የተመረጡ ትላልቅ ሪጅናል በሬጀን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በሱ መሀል አስሩ ምንድን ነው መካከለኛ ሱፐር ማርኬቶች ይኖራሉ። አንድ ሺዎቹ ግን በመላው ኢትዮጵያ ነው ከስራች የምገኝ ቅድም ጠቀስ ያደረግከው እንግዲህ የሳባችሁት ይሄ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኛል። እና እንግዲህ ኢትዮጵያ ደግሞ ከሰባ ፐርሰንት በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል? ከቁጥሩ የምንነሳ በዚህ ፕሮጀክት ራሱ በቀጥታ ተሳታፊ ሆናሉ ብለን ያሰብነው ወደ መቶ ሺ ወጣቶችን ነው ያሳትፋሉ ብለን ያሰብነው። ኢንዳይሬክትሊ ደግሞ ያው ለምሳሌ እንግዲህ አሜሪካ ነገር አማዞንን ታውቂያለሽ ያለው በበርካታ ሚሊዮን ኦፍ ሰዎች ነው የስራ እድል የሚፈጥሩ ይዳረግ ማለት ነው። ምክንያቱም ኦንላይን ፕላትፎርም ፎርም ሲፈጠር ለብዙ ሰዎች ሱ ክሳይ ተራዩ በቀላሉ ኦንላይን ስቶር ከፍቶ እውቀቱ ያላቸው ካፒታል የሌላቸው ሰዎች ግን ወደ ቢዝነሱ ሊገቡ የሚያስችላቸው ሁኔታ ይፈጥረዋል። በዛ ላይ ደግሞ በሰርቪስ እና በአገልግሎት ዙሪያ ውስጥ በሚው ከዛ ጋር በተገናኘ የሚፈጠሩ የስራ እድሎች ይኖራሉ። ያን ትተት በቀጥታ በፕሮጀክቱ ከመቶ ሺህ በላይ በወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋራ የጋሪ ዩስ መምደል ተፈራርመናል እና እነሱ ወደ ስምንት ሚሊዮን የሚጠጉ ምበሮች አሏቸው። እና እነሱ ጋራ ማኔጅ ቱ ኦን የሚባል ፕሮጀክት ዘርግተናል። ኢንፋክት ትሬኒንግ ኦልሬዲ ተጀምሯል። የመጀመሪያዎቹ መቶ ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውናል። ነገ ይመረቃሉ። እና ሴንሻሊ ምንድን የሚሆነው እነዚህ ልጆች በማኔጅመንት ፕሮግራም ስከርተው ቅድም የተናገርኩትን አንድ ሺህ ሴንተሮች ብያለሁ አይደለም? እነዚያ አንድ ሺህ ሴንተሮች ውስጥ በማኔጅመንት ይገቡና ማኔጅ ቱ ኦን ነው ፕሮግራሙ። እነዚህ ሴንተሮችን ወደ ባለቤትነት በመውሰድ የመጀመሪያቸው ሚሊዮነሮች በእነሱ ለመፍጠር ነው የታሰበው። ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል? የሚደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቀደም እንዳልኩሽ ኦልሬዲ ስራ ተጀምረዋል። ትሬኒንጎች ተጀምረዋል። ዌብሳይቱ ኦልሬዲ አፕ ነው። ፐርፐዝ ብላክ ዳት ካም ብሎ ማንም ሰው ሊገባ ሊያው የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግን ነው ያለው፣ ለቴሌ ብርን ለመጠቀም የኮመርሻል ባንክን ብር ለመጠቀም ሌሎችም የአይቲ ከባንኮች ጋራ ፋይናንሻል ኢንስቲትዩሽንስ ጋር ያለው ኢንቲግሬሽን እየተሰራ ነው ያለው ሁለት ፌዝ ያስቀምጥ ነው ፌዝ ዋን ሬንት ኤንድ ስታርት ነው ያለው ፌዝ ቱ ደግሞ ቢልት ኤንድ ስታርት ነው ያለው ሬንት ኤንድ ስታርት የሚባለው ለምሳሌ አሁን ሰው ካፒታል አሁን ጊዜ ጁን ጁላይ ሀያ አራት ነው የሚጀምረው በፈረንጆች አቆጣጠር ወይም በኢትዮጵያ ሀምሌ አስራ ሰባት ገንዘብ ሬዝ ከተደረገ በኋላ ያንን ገንዘብ ይዛ መቀመጥ አትፈልግም ሰርቶ አስክናገኝ ግባት አስኪያልክ የሚባለው ነገር። ስለዚህ ምን የመረጥ ነው ኢዲስሊ ስራ መግባት ነው ምትፈልገው እና በእኛ ታርጌት ጃንዋሪ ዋን ላይ ሀያ ሀያ ሁለት ላይ ስራዎች ይጀምራል። የመጀመሪያዎቹ ሳይቶች ብለን ነው የምናስበው እንግዲህ እየተነጋገርን ያለ ነው በአለም ዙሪያ በጥቁር ህዝብ ላይ የሚደርሰውን የዘር መድሎን ለማስቀረት ኢኮኖሚን በመጠቀም ጥቁር ህዝቦችን ከፍ ማድረግ ላይ ነው እና ይሄንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያዙ ችግሮች ያሉበት፣ ከስርዓት ጋር ከተቋማት ጋር የተዛመደ ችግር ነው እና ለዘመናት ደግሞ ይሄንን ለመዋጋት ሲሞከር ነበር። አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ ለየት የሚያደርገው ነገር አለ ወይ? የእኛ ለየት የሚያደርገው አካሄዱ ብዙዎቹ አሜሪካ ውስጥ በተለይ ትኩሮችን እንደመለወጥ የሚደረገውን ሂደት ካየሽ ፖለቲካ የሚ ኢኮኖሚ ላይ ያተኮር አይደለም። ፕላስ ብዙዎቹ ደግሞ የሌላ ማህበረሰብ በጎ ፈቃደኝነት የሚጠይቁ ናቸው። እነሱ ነ የእኛ የሚለየው ኮምፕሊት ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለውን ኃይልና የመተባበሪያ መንገዶች ሞዴልስ በመቀየስ በጋራ ሊያሰሩ በሚችሉ መንገዶች ላይ በማተኮር ከዛም ባሻገር ደግሞ ኢኮኖሚያችንን ቢዝነስን በመስራት በመፍጠር ያተኮረ በመሆኑ የእኛ ከዚህ በጣም ይለያል። ሌላው ደግሞ ከሌላው በምን ይለያል ያልኩት ስኬሉ እኛ ስንነሳ ሶስት ክራይቴሪያ ይዘን ነው የተነሳ። አንደኛ ኢንክሉሲቭ ሁለተኛ ኢምፓክትፉል ሶስተኛ ኢኖቬቲቭ የሆኑ ክራይቴሪያዎችን ይዘን በዚህ ላይ ብን እስካሁን እኛ በምናስበው ላይ ብን በጥቁሮች ላይ በአጠቃላይ ጥቁሮችን ትልቅ የሆነ ሂዩ የሆነ ኢኮኖሚያዊ መርታ ያመጥ በሚያመጣ መልኩ ማንም ፕሮጀክት ስላለች የተቀየ ሰሙ የለም፣ የተሞክሮም የተደረገበት ሂደት የለም። እንግዲህ ዶክተር ፍስሀ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር። በሚዲያው ዘርፍ ትሰራ ነበር። በአካባቢ ጥበቃ፣ ማርኬቲንግ የመሳሰሉ የተለያዩ ዘርፎች ላይ ትሰራ እንደነበር አስታውሳለሁ። ሁሉም ግን በንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው። አሁን እንደ አዲስ አዲስ ፕሮጀክት ይዘ ስትመጣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሃት አላደረብህም? እነዛ የተጀመሩ ፕሮጀክቶች በሙሉ ዋን ወረ ናዘር እንዲቆሙ የተደረገበት የራሱ ምክንያት አለው። ብዙም ደግሞ ከፖለቲካው ሂደት ጋር ተገናኘ ና እኔም በግለሰብ ደረጃ ታርጌት በመደረ እየተነሳ ነበር ና አሁን ያ ሁሉ ነገር ተቀይሯል። ኢትዮጵያ የነበረችበት ሁኔታ ና አሁን ያለችበት ሁኔታ ኮምፕሊትሊ የተለያዩ ነገሮች ናቸው። በጣም የሚደንቀው ነገር ነ ከመጣውም በኋላ በጣም ሰላም ነበርኩ። እሁንም አድርገው አሁን ግን የጋራ የህዝብ የሆነ ሀብት መፍጠር ነው የሚንቀሳቀስ ያለ ነው። ቅድም እንዳልኩሽ እስከ መቶ ስምንት በላይ አባላት አሉት። ፍስሀ ብቻ አይደለም እንጠቃር ግን ኔ አም ጀስት ዋን ፐርሰን ሀ አይዲያ አሁን እንግዲህ የሚቀጥለው ሌላም ሲዮ እስከሚመረቀው ወር ኤቨሬቲስ እንደ ሲዮ እያገለገልኩ ያለው ነውና፣ ይሄ በቦርድ የሚተዳደር የህዝብ ሀብት የሆነ ሼር ካምፓኒ ታርጌት አይቀርም፣ የህዝብ ሀብት ከሆነ ድረስ። ስለዚህ ብዙ ልዩነቶች አሉ፣ በፊት የነበረበት ሁኔታ እና አሁን ዶክተር ፍስሀ በጣም ነው የማመሰግነው። እንዳልከው ትልቅ ተልእኮ ይዛችሁን የተነሳችሁ በዓለም ዙሪያ የሚገኙ የጥቁር ህዝቦችን ከጭቆና ለማውጣት፣ በኢኮኖሚ ራስን ለማስቻል ገበሬውንም ወጣቱንም መሰረት ያድርጎ የተነሳ ትልቅ አላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለ መጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው የማመሰግነው ስለጋበዛችሁን ና ربنا بيك الدلال ቀጣዩ ዘገባ ደግሞ ከሁለት ወንድማማቾች ጋር ያስተዋውቀናል ናትናኤል ሄኖክና ኪሩቤል ሄኖክ የተባሉ የ አስራ አምስት ና የ አስራ ሶስት አመት እድሜ ያላቸው ታዳጊዎች ናቸው። ለርነርስ ዶትኔት ሲሉ የሰየሙትን በመማር ማስተማር ሂደት ላይ የሚያግዝ የራሳቸውን ሶፍትዌር ሰርተዋል። በለርነር ዶትኔት ከአንደኛ ደረጃ እስከ ኮሌጅ ያሉ ተማሪዎችና እንዲሁም በግል በመማር እውቀታቸውን ለማዳበር ለሚፈልጉ ሰዎች በትግርኛና እንግሊዝኛ የተዘጋጁ የትምህርትና ተጨማሪ አጋዥ መረጃዎችን የያዘ ሶፍትዌር እንደሰሩ ታዳጊዎቹ ለአሜሪካ ድምጽ ተናግረዋል። ቀጥሎ ይቀርባል። ናትናኤል የ13 ዓመትና የ9ኛ ክፍል ተማሪ ሲሆን ክሩቤል ደግሞ የ13 ዓመትና የስድስተኛ ክፍል ተማሪ ነው። እነዚህ ሁለት ወንድማማቾች በመማር ማስተማር ሂደት አጋዥ እንደሆነ የገለጹት ለርን ዶትኔት የሚል መጠሪያ የሰጡትን የራሳቸውን ሶፍትዌር ወይ የኮምፒውተር ፕሮግራም ሰርተዋል። ለርን ዶትኔት የተባለው የትምህርት መረብ በዌብሳይት የሚደረግ የመማር ማስተማር ሂደትን ለማሳደግ ና የመደበኛ ትምህርትን መከታተል ለማይችሉ ትምህርት ፈላጊዎች የመደበኛ የትምህርት አገልግሎትን ተጠቃሚ ለማድረግና የተለያዩ የእውቀት ደረጃ ያላቸውን ተማሪዎች ክፍተታቸውን እንዲሞሉበት እንዲሁም የተለያዩ የትምህርት መረጃ ግብአቶችን በመረቡ በማካተት ተማሪዎችና ወጣቶች የፈጠራ አቅማቸውን እንዲያሳድጉ ታስቦ የተሰራ እንደሆነ ከመስራቶቹ አንዱ የሆነው ናትናኤል ለቪኦኤ ተናግሯል። ለርን ዶት ኔት በትግርኛና እንግሊዝኛ እየተዘጋጁ ጥቅልል የትምህርት መረጃዎችን ያቀፈ እንደሆነም የ15 ዓመቱ ናትናኤል ጨምሮ አስረድተዋል። ናይ ኔትወርክ ሶፍትዌር ኤርትራውያን መንእሰያት ንኽመሃሩን ንኽባልሓቱን ንኽተባራት ተባሂላ ሰሪሐ። ለርን ዶት ኔት የትምህርት መረብ የኔትወርክ ሶፍትዌር ነው። ኤርትራውያን ተማሪዎችና ወጣቶች የትምህርትና የፈጠራ አቅማቸውን እንዲያሳድጉ ለማበረታታት ተብሎ የተሰራ ነው። አንድ ጠቅለል ያለ አቃፊ ፕላትፎርም ሆኖ የተለያዩ የዌብሳይት አፕሊኬሽኖችና የኔትወርክ ሶፍትዌሮችን የያዘ ነው። ቨርዥን አንድ ነጥብ ዜሮ ብለን የሰየም ነው ደግሞ በትግርኛና እንግሊዝኛ እየተዘጋጁ የተለያዩ የዕድሜ ደረጃ ላሏቸው ተማሪዎችና ሌሎች ሰዎች ተብሎ እየተዘጋጀ ነው ብለዋል። ለርን ዶት ኔት የትምህርት መረብ ከአንደኛ ደረጃ እስከ ኮሌጅ ያሉትን በካሪክለም የተዘጋጁ የትምህርት ግብዓቶችና ተጨማሪ አጋዥ መረጃዎችን የያዘ በመሆኑ ብዙዎችን ተጠቃሚ እንደሚያደርግ የጠቆመው ናትናኤል አጠቃቀሙን በተመለከተ ተከታዩን ብለዋል። ደቀም ዚ ዲጂታል ላይብራሪ አትትከል ንእሽተይ ሚኒ ኮምፒውተር ወይ ከዓ ናይ ፕሮግራሚንግ ኮምፒውተር አላ ራዝቤሪ ፓይ ትበሃል ንዓ አሽዑ ከም ሰርቨር ተጠቂሞም አብ ሓደ ቦታ ሰትገብርዎ ማለት እዩ። በትምህርት ቤቶች ውስጥ ልክ እንደ ዲጂታል ላይብረሪ ነው የሚተከለው። አንድ እንደ ሰርቨር የምታገለግል ሁሉንም የትምህርት መረጃዎችን የያዘች ራዝቤሪ ፋይ የምትባል የኮምፒውተር ፕሮግራሚንግ ታግዘው በአንድሮይድ ሞባይልና ላፕቶፕ ለርን ዶትኔት አፕሊኬሽንን በመጫን ያለ ገመድ መረጃ ማግኘት ያስችላቸዋል። በአይሲቲ ላቦራቶሪ ደግሞ ሁሉንም ኮምፒውተሮች ከሰርቨሩ ጋር በገመድ በማገናኘት መጠቀም ያስችላል ብለዋል። የሶፍትዌር የኮምፒውተር ፕሮግራም በጣም ውስብስብና በዘርፉ ጠለቅ ያለ እውቀትና ክህሎትን የሚጠይቅ ቢሆንም እነዚህ ሁለት ወንድማማቾች ከሶስት ዓመት ዕድሜያቸው ጀምረው ከላፕቶፕ ጋር እንደተዋወቁና ከዛም ባለፈ እንደ ወርድ ኤክስኤል እና ፓወርፖይንት የመሳሰሉ የማይክሮሶፍት መተግበሪያዎችን በጥልቀት ማወቅ እንደቻሉ የተናገረው ናትናኤል በ2010 በላኩፍ ሶሉሽን ማሰልጠኛ ማዕከል ሄፕኮስ የሚባል ብሎኮችን በመገጣጠም የሚሰራ ቀለል ያለ የፕሮግራሚንግ ኮርስ በመውሰድ ከፕሮግራሚንግ ቋንቋ ጋር እንደተዋወቁና በኮሮና ወረርሽኝ ምክንያት የእንቅስቃሴ ገደብ በተጣለበት ወቅትም የተለያዩ መጽሐፍቶችና የቪዲዮ ትምህርቶችን በቤታቸው በማጥናትና በመከታተል ለርን ዶትኔት የተባለውን የትምህርት ሶፍትዌር እንደሰሩ አስረድቷል። በአናሎግ የሚሰጠውን የትምህርት ሂደት ወደ ዲጂታል በመለወጥ ለሁሉም የህብረተሰብ ክፍል በያለበት ተደራሽ ለማድረግ እንደሰሩት የተናገረው የ13 ዓመቱ ኮሮቤል በበኩሉ ፕሮጀክቱን በያዝነው ዓመት ጥር ወር ላይ ጀምረው ግንቦት መጨረሻ ላይ ከተለያዩ ተቋማት የተውጣጡ የዘርፉ ባለሙያዎችን በመጋበዝ ባደረጉት ሙከራ ጠቃሚና ተስፋ ሰጪ አስተያየቶችና ሀሳቦችን እንዳገኙ ተናግረዋል ወደ ሀያ የሚጠጉ የተለያዩ መተግበሪያዎችንና ሶፍትዌሮችን እንደሰሩ የገለጸው ክሩቤል ከእነዚህም አራቱ በስራ ላይ እንደዋሉ አስረድተዋል ሓደ ኤርትራ ዝኾኑ ዳርና ኣፕሊኬሽን ስሮም ኣብ ስራሕ ዝወዓሉ ሞ ሰብ ክጥቀመሎም እንታይ ዝኽእለ ድማ ናይ ግጥምታ ዝሓዘት ሓንቲ ኣፕሊኬሽን ኣዳሊና ነርና ብዘይክ ድማ ንፋይናንስ መቆጣፀሪት እንትኸውን ብፒሲራ እንትኸውን ሓንቲ ሶፍትዌር ድማ ንሚኒስትሪ ፋይናንስ ሓንቲ ሰርሕና ነርና ማለት እዩ ወደ ሃያ የሚጠጉ ትናንሽ አፕሊኬሽኖችና ሶፍትዌሮችን ሰርተናል። ከነዚህም አራቱ በስራ ላይ ውለው ሰዎችና ተቋማት እየተጠቀሙባቸው ይገኛሉ። ከነዚህም መካከል የተለያዩ ግጥሞችን የያዘ አፕሊኬሽን፣ በኮምፒውተር የሚሰራ የሚላኩ ወቅታዊ የስራ መረጃዎች ለመቆጣጠር የሚያስችል የፋይናንስ መቆጣጠሪያ፣ ለፋይናንስ ሚኒስቴር ሰርቼ ላቸዋለሁ የተማሪዎችን መረጃ የያዘ የመቆጣጠሪያ ዳታቤዝ ኮንትሮሊንግ ሶፍትዌር እና ቱልኪትሶችን መጥቀስ ይቻላል። አሁን ላይ ደግሞ የአውሮፕላን ቲኬት በኦንላይን ለመመዝገብ የሚያስችል የራሴን ዌብሳይት እየሰራው ነው። በአጠቃላይ በጋራና በተናጠል ለመስራት ያቀድናቸውና የጀመርናቸው በርካታ ፕሮጀክቶች አሉን ብለዋል። ለርን ዶትኔት የትምህርት መረብ የተለያዩ መጽሐፍት፣ የሞባይል መተግበሪያዎችና የትምህርት ቪዲዮዎችንና ጨዋታዎችን ያቀፈ አራት ስቶሮች፣ ተማሪዎች የፈጠራ ስራዎቻቸውን የሚያቀርቡበትና ዝንባሌያቸውን የሚያሳድጉበት፣ ለጥያቄያቸው መልስ የሚያገኙበት፣ ከፍ ያለ አቅምና የእውቀት ደረጃ ያሏቸው ተማሪዎችን የሚያቀፍ ክለብ፣ ሙዚቃ የሚማሩበት፣ የአስቸኳይ እርዳታ የሚያገኙበት። ለዕለት ተዕለት የሕይወት ጉዞ የሚያግዙ መረጃዎችና የሳይንስ ሀቆችን የያዙ ጽሁፎች የስኬታማ ሰዎች የሕይወት ተሞክሮና ጠቃሚ ምክሮች እንዲሁም አዳዲስና ወቅታዊ መረጃዎችን ያካተተ እንደ ዊኪፔዲያ የመሳሰሉ የመረጃ ምንጮችን ያጠቃለለ ሁሉን አቀፍ የትምህርት መረብ እንደሆነ የመረቡ መስራቾች ናትናኤልና ክሩቤል ነግረውኛል። በሚቀጥሉት ቅርብ ወራት ለርን ዶት ኔት የተባለውን የትምህርት መረብ በተመረጡ ትምህርት ቤቶች ለሙከራ እንደሚያቀርቡት የተናገሩት መስራቾቹ ናትናኤልና ክሩቤል ከተለያዩ ስፖንሰሮች ጋር በመተባበር ሶፍትዌሩን በኢንተርኔት ላይ በመጫን ለተጠቃሚዎች ተደራሽ ለማድረግ እየሰሩ እንደሆነ ተናግረዋል። በመጨረሻም ከፍ ያለ አቅም ያላቸው ተማሪዎችና ወጣቶችን የሚያቅፍ ሳይክሎን ቲም መመስረታቸውን ጠቅሰው ተመሳሳይ አቅምና ፍላጎት ያሏቸው ተማሪዎች ለርን ኔት 120 አት ጂሜል ዶት ኮም በሚለው አድራሻ ተመዝግበው አባል መሆን እንደሚችሉ ጠቁመው የአብረን እንስራ ጥሪ አቅርበዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አድማጮቻችን ስለነበረን ቆይታ እያመሰግንን የጋቢና ቪ ዝግጅታችንን ዝል ያጠናቀቅን። አሉላ ከበደ በፕሮግራም አርቶ ሆቴል ያሳስማረ በቅንብሩ እንዲሁም እኔ ደንገረመው ፕሮግራም በመምራት ከመላው የአሜሪካ ድምፅ ዘጋቢዎች ጋር አብረናችሁ አምሽተናል። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ገጻችን ቪያ መሀሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። በነገው ምሽት በመደበኛ መርሃ ግብራችን እንገናኛለን። ደናደሩ